የሶማሊያ ጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ በሀገሪቱ እየተካሄደ ያለውን ምርጫ በመመሪያው መሰረት እያስፈጸሙ አይደለም። የሶማሊያ ብሔራዊ ንብረት የሆነ መሬትንም በህገ ወጥ መንገድ እየተቀራመቱ ነው በማለት በትናንትናው ዕለት ከስልጣናቸው እንዲታገዱ ማድረጋቸውን ፕሬዚዳንት ሙሐመድ አብዱላሂ መሐመድ ፎርማጆ ካስታወቁ በኋላ ከተለያዩ አቅጣጫዎች ተቃውሞ እያስተናገዱ ይገኛሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት በበኩላቸው ሁኔታውን የመፈንቅለ መንግስት ሙከራ ሲሉ በመጥራት የሀገሪቱ መከላከያ ትዕዛዝ ከእኔ ሊቀበል ይገባል ሲሉ አሳስበዋል ይሄ ሁኔታ ታዲያ በሶማሊያ ተጨማሪ የጸጥታ ስጋት ይፈጥራል በሚል በሀገሪቱ ውጥረት ነግሷል በዚህ ጉዳይ ላይ የአሜሪካ ድምፅ የሶማለኛ ቋንቋ ክፍል ባልደረባ ና በሶማሊያ ጉዳይ ተንታኝ ሀሩን ማሩፍ ፕሬዝዳንት ፎርዋድሮ በሀገሪቱ ሕገ መንግስት መሰረት ይህን ማድረግ ይችላሉ ወይ በሚል ለቀረበለት ጥያቄ እንዲህ ስል መልሷል። የሶማሊያ ሕገ መንግስት በዚህ ጉዳይ ላይ ግልጽ የሆነ ነገር የለውም ወይንም ይህንን ጉዳይ በቀጥታ አይመልሰውም። ነገር ግን ለፕሬዚደንቱ ጠቅላይ ሚኒስትር የመሾም ስልጣንን ያጎናጸፈ ነው። ይሁንና ጠቅላይ ሚኒስትሩን በተለያዩ ምክንያቶች ለማባረር ስልጣን ያለው ፓርላማው ነው። የፓርላማው የስራ ጊዜ ደግሞ ልክ የዛሬ ዓመት በጎረጎሳውያኑ ታህሳስ 2020 ላይ አብቅተዋል። ይሄ ደግሞ ፕሬዚዳንቱን ጨምሮ ጠቅላይ ሚኒስትሩም ሆነ ሁሉም ባለድርሻ አካላት ወደ ምርጫ የገቡበት የሽግግር ወቅት ነው። ስለዚህ ቀጥተኛ የሆነ መልስ የለውም። ዓለም አቀፉ ማህበረሰብ ከታቀደለት የጊዜ ገደብ ውጪ እየተጓተተ ያለውን የሀገሪቱን ምርጫ ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ እያደረገ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ የሚኒስቴር መስሪያ ቤቱን ሀሳብ ያስታወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷ እና ሁለቱ ባለስልጣናት ሀገሮች አስቸኳይ ተሰባስበው እንዲመክሩና የተጀመረውን ምርጫ በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። በሌላ በኩል የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ በትዊተር ገጹ ላይ ባሰፈረው መልእክት ዩናይትድ ስቴትስ ጠቅላይ ሚኒስትር ሮብሌን በማገድ ሶማሊያ ወደ ሰላም የምታደርገውን ጉዞ ለማደናቀፍ የሚደረግ ጥረትን በተመለከተ እርምጃ ለመውሰድ ዝግጁ ነች። እየተፈጠረ ያለው ሁኔታ አሳሳቢ ነው፣ ተአማኒነት ያለውና ፈጣን የሆነ ምርጫ እንዲደረግ፣ ሁለቱም አካላት ግጭት አባባሽ ከሆነ ድርጊት እንዲታቀቡ ሲል ጥሪ ያቀረበ ሲሆን በተመሳሳይ በሶማሊያ ፖለቲካ ውስጥ ስሟ እጅግ የገነነው ትውልደ ሶማሊያ የሚሶታ ምክር ቤት አባል ኢልሃን ኦማር በትዊተር ገጿ ላይ የፎርማጆ የስልጣን ዘመን ካበቃ አንድ ዓመት ተላልፎታል። ፎርማጆ ወደ ጎን ገለል ብሎ የተጓተተው ምርጫ ሊካሄድ ይገባል ስትል ድጋፏን ለጠቅላይ ሚኒስትር ሙሐመድ ሁሴን ሮብ ላይ አሳይታለች።